የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ በዚህ በያዝነው ሳምንት ሞሮኮ ውስጥ ይካሄዳል። ለዚህ ጉባኤ ታዲያ የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ በጎ ዜና አልነበረም ይላል። የብርድ ስሜት ለቆበታል ያሉ ብዙዎች ናቸው ይላል። የሞሮኮው ጉባኤ አጀንዳ ባለፈው ዓመት ፓሪስ ላይ ለተፈረመው እጅግ ታሪካዊ የተባለ የአየር ንብረት ዓለም አቀፍ ስምምነት አፈጻጸም የፖሊሲ ዝርዝሮችን ማውጣት ነው። ትራምፕ ግን ያንን የዩናይትድ ስቴትስ የፈረመችውን ስምምነት እንደሚቀዱ ዝተዋል። የተዘጉ የከሰል ድንጋይ ቁፋሩና ማምረቻ ተቋማትን እንደገና እንደሚከፍቱ፣ የተፈጥሮ ዘይት ልማትና ብዝበዛ ፕሮጀክቶችን እንደሚያጠናክሩና እንደሚገፉባቸው ተናግረዋል። መጪው የትራምፕ አስተዳደር በእውኑ ለፓሪው ስምምነት አስደንጋጭ አደጋና ብርቱ ስጋት ነው። የዓለማችን የአየር ንብረት ለውጥ ለመቆጣጠርና ለመለማመድ ለሚደረገው ጥረት የጀርባ በረዶ ነው። አሜሪካ ብሎክ ደሴት ላይ የመሠረተችው በንፋስ ኢነርጂ ማመንጫ ፕሮጀክት በዚህ በያዝነው ወር ውስጥ ሙሉ ሥራ ይጀምርና ለ17,000 ቤቶች የኤሌክትሪክ ኃይል ያቀርባል። ዩናይትድ ስቴትስ ከዋናው መሬቷ ውጪ ባህር ላይ ያቋቋመችው የመጀመሪያው የንፋስ ኃይል ማመንጫ ፕሮጀክት ነው። ይህንን የኃይል ማመንጫ ለመገንባት ስምንት ዓመታትን ጠይቋል። ዩናይትድ ስቴትስ በእነዚህ ባለፉት ስምንት ዓመታት ውስጥ የአየር ንብረት ለውጥን ለመጋፈጥ የመሪነት ድርሻ ለመጫወት በብርቱ ስትጥር ቆይታለች። ዋን ኦፍ ዘ ሪዝንስ ዋይ አሁን የምናያቸውን የተፋጠነ እንቅስቃሴ ከምናይባቸው የፓሪስ ስምምነት ከተደረሰባቸው ከተፈረመባቸውና በሀገሮችም እንዲጸድቁ ከተደረገባቸው ምክንያቶች አንዱ ይኸው የዩናይትድ ስቴትስ መሪነቱን መውሰድ ነው። የግራንታም የአየር ንብረት ለውጥ ምርምርና ጥናት ኢንስቲትዩት ፕሮፌሰር ሳሙኤል ፍራንክሃውዘር ናቸው። የፓሪሱ የአየር ንብረት ስምምነት የሚደነግገው የዓለም የሙቀት መጠን ከኢንዱስትሪ አብዮት ዘመን በፊት ከነበረበት ደረጃ ከሁለት ዲግሪ ሴልሽየስ ከፍ እንዳይል ማድረግ የሚያስችሉ እርምጃዎችን በዓለም አቀፍ ደረጃ መውሰድ ነው። ከእነዚያ እርምጃዎች አንዱም ሙቀት አማቂ የሆኑ ጋዞችን ምርትና ወደ ከባቢ አየር መልቀቅን መቀነስ ነው። ግሪን ሃውስ ጋስስ ይባላሉ እነዚያ በካይ ጋዞች። ዶናልድ ትራምፕ ከመመረጣቸው ጥቂት ቀደም ባለ ቀን ባወጡትና በይፋ ባሳወቁት የሥልጣን ዘመናቸው የመጀመሪያዎቹ መቶ ቀናት አከናውናቸዋለሁ ካሏቸው ዕቅዶቻቸው አንዱ ይህንን የፓሪስ ስምምነትን መቅደድና ፊታቸውን አሜሪካ በኢነርጂ ምርት ራሷን እንድትችል ወደ ማድረግ እርምጃ ማዞር ነው። ማዕድን ቆፋሪዎችን ወደ ስራቸው እንመልሳለን። ማዕድን ቆፋሪዎችን ወደ ስራቸው እንመልሳቸዋለን። ማዕድን ማምረቻዎቹን መልሰን እንከፍታቸዋለን። የዋሽንግተን ፊቷንና ጉዞዋን እንዲህ የኋልዮሽ መቀልበስ የዓለምን የተፈጥሮ አካባቢ ብክለት ለመቆጣጠር እየተደረገ ያለውን ጥረት አብዝቶ እንደሚጎዳው እንደሚፈታተነው፣ እየተደረገ ያለውን ጥረት አብዝቶ እንደሚቀንሰው ፍጹም ርቱዕ ነው። የግራንታሙ ተመራማሪ ፕሮፌሰር ፍራንክ ሃውዘር እንደሚሉት ታኪንግ ዳት ሊደርሽፕ ሮል አዌይ ወድ ክሪት ቫኪም ታትስ ኖ ኮስን አባውት ዳት ያንን የመሪነት ሚና ማቆም ያለምንም ጥርጥር ወና የሆነ ክፍተት ይፈጥራል። መልካም ዜና ሊባል ከተቻለ አንዱ መልካም ዜና ሊሆን የሚችለው ነገር የፓሪሱ ስምምነት አሁን እንዳለው ሁሉ ኃይል ኖሮት የሚቀጥል ከሆነና ዩናይትድ ስቴትስ የስምምነቱ አካል ከሆነች ከስምምነቱ መውጣት የመግባቱን ያህል እንዲህ ዋዛና ቀላል አይሆንም። ሞሮኮ ላይ ሊሰባሰቡ የተጠራሩት የአየር ንብረት ለውጥ ጉዳይ ተሟጋች የሆኑ ልዑካን የተሠራው ሁሉ መና ሊሆን፣ የተቋጠረው ሁሉ ሊፈታ፣ የተሰበሰበው ሁሉ እንግዲህ ሊበተን ይችላል የሚል የበረታ ፍርሃት አላቸው። ኢፍ ሂ ዊዝድሮውስ ኢት ሚንስ ኤቭሪቲንግ ኢዝ ጎይንግ ባክዋርድስ ኤንድ ኢት ዊል ኖት ቢ ጉድ ፎር ዘ ወርልድ ትራምፖች ከፓሪሱ ስምምነት የሚወጡ ከሆነ ሁሉም ነገር የኋልዮሽ ይሄዳል። ይህ ደግሞ ለዓለም ጥሩ አይሆንም። የማላዊው እንደራሴ ዌራም ምናሴ ችላንጋ ናቸው እንዲህ የሚሉት። ወደ ብሎክ ደሴት ስንመለስ የአየር ንብረት ለውጥ ቁጥጥር ደጋፊዎችና ዘማቾች እንግዲህ ያለው ተስፋ የነፋስ ኃይል አጠቃቀምን ማብዛት መሆኑን ይናገራሉ። የዩናይትድ ስቴትስ የዱር ሕይወት ፌዴሬሽን ባልደረባዋ ካትሪን ባውስ አንዷ ናቸው። ባህርና ውቅያኖሶች ላይ ያለው የንፋስ ግፊት እጅግ ብርቱ በመሆኑ የማንንም አስተዳደር ቀልብ ያሸንፋል ተብሎ ይታመናል። የትራምፕ ድል በአየር ንብረት ፖሊሲ ላይ የሚኖረው ተጽዕኖ ምን እንደሚያመጣ ለመጪ ብዙ ወራት ላይታወቅ ይችላል። የፓሪስ ስምምነት ዕጣ ፈንታም ምን ሊሆን እንደሚችል ዛሬ ላይ ቆሞ መነጋገር አዳጋች ነው።